ውይይት የኢትዮጵያ መጪጣ እድሎችና ፈተናዎች። ሄኖክ የማነ እባላለሁ። በአሁኑ ሰዓት የድህረ መረቃ የፍልስፍና ተማሪ ነኝ። ስቴት ዩኒቨርሲቲ ኦፍ ኒውዮርክ። ተዳለለማ እባላለሁ። የአዲስ ስታንዳርድ ኦንላይን የእንግሊዝኛ መጽሔት ዋና አዘጋጅ መስፍን ነጋሽ እባላለሁ ብዙ ሰው የሚያቀኝ በአዲስ ነገር ጋዜጣ ነው አሁን በስደት እዚህ ስዊድን እኖራለሁ ዋዜማ ሬዲዮ የሚባል የኢንተርኔት ሬዲዮ ላይ ሰራለሁ በትርፍ ጊዜ የሙሉ ጊዜ ስራዬ ግን በአንድ የሰብአዊ መብት ጉዳይ ላይ በሚሰራ ድርጅት ውስጥ ነው ለትውውቁ በድጋሚ አመሰግናለሁ የኢትዮጵያ ማለዳ ፈተናና እድሎች በሚል የተከታታይ ውይይት አካል ነው ይህ ከሶስታችሁ ጋር የምናደርገው ቀዳሚ ውይይት እድሎቹ ምንድን ናቸው ፈተናዎች ውስጥ አንዳንድ ነጥቦችን እናነሳለን የዶክተር አብይ ወደ ስልጣን መምጣት የጠቅላይ ሚኒስትርነቱን ኃላፊነት መረከብ ማግስት የተነሳሱ ስሜቶችን ከግምት አስገብታችሁ ከዛ ስሜት በስሜት ብቻ ከተያዘው ኃላፊነቱን የተቀበሉበትን ተንተርሶ ያሰሙት ንግግር ብዙዎችን ያነቃቃ ይመስላል። የተለያየ ትችቶች ወይም ሀሳቦች ሊቀርቡ የመቻላቸውን ያህል ከዛ ማግስት ምን አደረጉ? ጊዜው አጭርም ቢሆን ባለፉት ሁለት ሳምንታት ውስጥ ምን አይነት ክንዋኔዎች ነበሯቸው የሚሉትን በደምሳሳው እንመለከታለን። እስኪ መስፍን አንተን ላስቀድምህ። ያ መነቃቃት ወይም መነሳሳት የፈጠረውንም ስሜት ምክንያታዊነቱን ጭምር ይዘህ ብትንደረደር። እንግዲህ አብይ ያው ዶክተር ይለዋል ብዙ ሰው በንግግር ውስጥ እኛ ማዕረግ በጣም እንወዳለን እኔ አብይ አህመድ ጠቅላይ ሚኒስትር እያልኩ ብቻ ነው የምቀጥለው እንግዲህ አዲሱ ጠቅላይ ሚኒስትር የበዓለ ሲመት ንግግራቸው በብዙዎች ዘንድ ቢያንስ ቢያንስ ጥሩ ስሜት የፈጠረ ነው ይሄ የሆነበት ዋና ምክንያት የሚመስለኝ ንግግሩ የተደረገበት ጊዜና አገሪቱ በዛ ወቅት የነበረችበት ሁኔታ ይመስለኛል አሁንም በዛው ሁኔታ ነስበርግ እና እሱ ለንግግሩ ተጨማሪ ጉልበትና ተጨማሪ ትርጉም እንዲሰጠው አድርጎታል በብዙዎች ዘንድ እንደው ጥሩ ጎን ያለው ተስፋ የሚፈነጥቅ የሚመስል ስሜት የሰጠው ለዛ ይመስለኛል። ሌላው ያ ወቅት ከንግግሩ ከጭብጡና ከመልእክቱ እንዲሁም ከአቀራረቡ በተጨማሪ ብዙ ሰው ኢትዮጵያ ለገባችበት ችግር መፍትሄው ከየት ነው የሚመጣው የሚል በጣም የሚያስጨንቅና የሚያሳስብ ስሜት ውስጥ እያለ የኢትዮጵያ መጻኢ ብል ምንድን ነው የሚሆነው እያለ እየተነጋገረ በነበረበት ወቅት የመጣ ንግግር ስለሆነ ክብደት አግኝቷል ብዬ አምናለሁኝ። ከዛ ወዲህ ጠቅላይ ሚኒስትሩ እየቀጠሉት በንግግራቸው ነው። ሶማሌ ክልል መሄዳቸው በእርግጥ ከንግግሩ በተጨማሪ ራሱ ለጉብኝት መሄዳቸውም በጣም ፖለቲካዊ ትርጉም ያለው አስፈላጊም ነበር ብዬ አስባለሁ። ከዛ አምቦ ላይ ተመሳሳይ ነገር ሆኗል። ከዛ መቀሌ ላይ ሆኗል። እነዚህ በውስጣዊ በኢህአዴግ ውስጥ ባለ የፖለቲካ ጨዋታ እንዲሁም ሀገሪቱ ውስጥ በሰፈነው የውጥረትና የክራይሲስ ፖለቲካ አስፈላጊ ጉብኝቶች ናቸው ብዬ እወስዳለሁ ይሰማኛል። ንግግሮቹ ግን እንግዲህ እየበዙ ሲመጡ ወደ መደጋገም ሊቀርቡ ትንሽ ነው የቀራቸው። ግን እስካሁን በጥሩ ጎኑ ነው የመመለከተው ንግግራቸውን። መልካም ወደ ኒውዮርክ ልምጣና ባለፉት ሁለት ሳምንታት ውስጥ አንድ ጠቅላይ ሚኒስትር ወደ ስልጣን በመጣ በሁለት ሳምንታት ውስጥ ምን ሊያደርግ ይችላል? ራሱን የቻለ ጥያቄ ነው። ኢትዮጵያ ካለችበት ሁኔታ አንጻር ሊለኩ የሚችሉ ምን ያህል ግምት የሚሰጣቸው ክንዋኔዎች አድርገዋል? ሄኖክ ተከታትለው ከሆነ በሁለት ሳምንት ውስጥ በዲሞክራሲያዊ መንገድ ከተመረጠ ጠቅላይ ሚኒስትርም የተለየ ነገር መጠበቅ የሚቻል አይመስለኝም። እኔ ከሳቸው ጠብቅ የነበረው መስፍን ታቅሶታል። አገሪቷ ከነበረችበት ሁኔታ ውጥረት፣ ጥላቻም አንጻር ያሳዩት ትልቅ ኃላፊነት ይሰማው ሀገራዊ ስሜትን የሚያነሳሳ የእርቅ የአንድነት መንፈስ ያላቸው ንግግሮች ማድረጋቸው ትልቅ ዋጋ አለው፣ ትልቅ አስተዋጽኦ አርጓል። ያንን የምልበት ምክንያት አንደኛው እንደተባለው አገሪቷ የነበረችበት አጣብቅኝ ምን ሊፈጠር ይችላል ወዴት ነው፣ ምን አይነት ግጭት ሊፈጠር ይችላል የሚል ትልቅ ስጋት በነበረበት ሁኔታ ያን ማድረጋቸው ብዙ ውጥረት እንዲረግብ አድርጓል እና በተለይ ደግሞ ከመጡበት ሁኔታ አንጻር ያልተጠበቀ ነው፣ የአቶ ለማና የጠቅላይ ሚኒስትር አብይ እንደዚህ አይነት አገራዊ መንፈስ ያለው መልዕክት ይዘው መምጣታቸው በአጭር ጊዜ ስናየው በጣም ትልቅ አስተዋጽኦ አድርጓል። እኔ የምጠብቀው የነበረው ያንን ነው። ንግግሮቹ አሁን እንግዲህ በተለያየ ቦታ ያደረጓቸው ንግግሮች እንዲሁ ዝርዝር ገብተን ከተባለ ያው የማንስማማባቸው የማይጥሙን ነገሮች አሉ። ግን ያንን እንዲያስወግዱም አንጠብቅም። ካሉበት ሁኔታ አንጻር ግለሰቡ አብይ አለ እንደገዳ ምናልባት የኦሮሞ ብሔርተኛውም አብይ አለ የኦህዲድ መሪ ሆኖ ኢህአዴግ ውስጥ ባለው የስልጣን ፍክክር ውስጥ ራሱን አጉልቶ ለማውጣት የሚታገለው አብይ ያለ፣ ኢትዮጵያዊ አብይ ያለ እና እነዛን ነገሮች አስታርቀው አዋደው ለመሄድ ያደረጉት ሙከራ በጣም ከባድ እንደሆነ ምንም ጥያቄ የለውም። የገመድ ላይ ጉዞ ነው። ያንን ጉዟቸውን በጥሩ ሁኔታ ጀምረውታል። እንግዲህ አንዳንድ ስጋቶች አሉ ንግግሮቻቸው ላይ። ንግግር ዋጋ እስካለው ድረስ ሁሉንም ለማስደሰት ሲሞክሩ ሁሉንም እንዳያስከፉ እና በተለያዩ ወገኖች መካከል ድልድይ ለመገንባት ሲሞክሩ ከድልድዩ እንዳይወድቁ ወይ ድልድዩ እንዳያወድቅባቸው ስጋት አለኝ ስ ቅሬታዎች አሉ ግን በአብዛኛው የተሳካ ነበር ማለት ይችላል። የገመድ ላይ ጉዞ ብሎታል ሄኖክ ጸዳለ። ወደ አንቺ ነው የምመጣው። መጽሄታችሁ አዲስ ስታንዳርድ ጠቅላይ ሚኒስትር አብይ ወደ ስልጣን በመጡበት ሁኔታ የነበረውን ጨምሮ ያወጣቸውን ጽሁፎች መልከት አድርጌያለሁ የቅርብ ጊዜው ምናልባትም ለዚህ ውይይት አግባብ ይመስለኛል። ሕመም ማስታገሻ ወይስ ፍቱን መድኃኒት የሚል ስሜት ያለው የትዝብት ጽሁፍ ተመልክቻለሁ ከጥቂት ቀናት በፊት ይወጣ በእርግጥ የለውጥ ጅማሮ ነው ወይ? እስካሁን የታዩት ሁኔታዎች ያን የለውጥ ጅማሮ ያሳያል ወይ? ከሆነስ ምን አይነት ለውጥ የሚሉትን ገፋ አድርገን እንመርምር። በጋዜጣችሁ ዘገባዎች የተመለከታችኋቸው ልትንደረደሪ ትችያለሽ፣ ብዙ ተስፋ የተጣለበትንና ያ ተስፋ ደግሞ በእርግጥ በተጨባጭ እውን የሚችልበትን ሁኔታ እና ደርዝ ከግምት አስገብተሽ። ጸዳለ፣ አመሰግናለሁ። በእርግጥ እንዳልከው የተለያዩ ጽሁፎችን እያተምን ነው ያሉ ነው አንዱም አሁን የጠቀስከው ፍቱን መድኃኒት ወይስ የህመም ማስታገሻ ናቸው ወይ በሚል በአንድ ገስት ጸሐፊ የተጻፉ እኔ እንግዲህ የእሳቸውን መምጣትም ስንመለከት ከራሳቸው ከፓርቲው ኢህአዴግ እንደ አንድ ሀገርን ሲመራ እንደነበረ ፓርቲ አደረጃጀቱ የፓርቲው እና የሀገሪቷ መጻኢ ዕድል ተለያይቶ የማይታይ እንዲሆን ተደርጎ ስለሆነ ፖለቲካው የተሸረበው በፓርቲ ውስጥ የሚፈጠረው ኮሽታ ሀገሪቷን ወደ ተሻለ ወይም ወደ ባሰ ደረጃ የማምጣት ትልቅ ተጽዕኖ ነው ያለው። እዛ ኮንቴክስት ውስጥ ሆነን ነው የምንመለከተው። በእርግጥ የእሳቸው ወደዚህ መምጣት ከራሱ ከአቋሙም አንጻር ሁን ከራሴ ፐርሶናሊም ይሁን ወይም በመጽሄቱ አቋም ነገሮችን በጥንቃቄ እንድንመለከት ነው የሚያደርገን በጥንቃቄ መመልከት ማለት ግን አንዳንድ ተስፋ የሚሰጡ ነገሮችን ሳንጠቅስ አለማለፍ ማለት ነው። ይሄ ደግሞ ከምን የመጣ ነው ብለን ስንል ለውጥ ከምን ይጀምራል ወይም ተስፋ ማድረግ ከምንድን ነው መጀመር ያለብን የሚለውን ትልቅ ጥያቄ መመለስ ያለብን ስለሚመስለኝ ነው። ካለ ኢህአዴግ ወይም ደግሞ ኢህአዴግ ነገ ጠፍቶ የሚመጣ ነገር አለ ወይ፣ ከነገ ወዲያ ለሀገሪቱ የሚፈጠር ነገር አለ ወይ ብለን ስንመለከት የለም ነው ከምንመለከታቸው ብዙ ነገሮች ውስጥ ኢህአዴግ ዛሬ ተነስቶ ቢጠፋ ነገ ላይ የተሻለች ኢትዮጵያ ትወለዳለች የሚል ምንም ማስተማመኛ የለንም። ይሄ እንግዲህ ራሱ ኢህአዴግ በሀያ ሰባት አመታት ውስጥ የሱን ህልውና ከሀገሪቱ ህልውና ጋር አጣምሮ ሲመራ የነበረ ፓርቲ ስለነበር ነው። በኢህአዴግ ውስጥ በራሱ ለውጥ የሚያመጡ ሰዎች ሲታዩ ተስፋ ማድረግ አለብን ወይ ወይስ የለብንም የሚለው ጥያቄ እኔ የምመለከተው አለብን በሚል ነው። አማራጭ የለንም። ተስፋ አለማድረግ ምርጫ አይደለም። ስለዚህ ነው ይህም አሁን የጠቀስከው ጽሁፍ የእርሳቸው መምጣት ምንድን ነው አድቫንቴጁ? ምንድን ነው ዲስአድቫንቴጁ? ምን አይነት ነገር ነው እየተረከቡ ያሉ ወይም የምንጠብቀው ነገር ምን መሆን አለበት? ከዚህ አንጻር የእሳቸው መምጣት የራሱ አድቫንቴጅ አለው። ምክንያቱም አመጣጣቸውንም ጭምር ማየት ስላለብን ነው። አንዳንድ ጊዜ ያው ኢህአዴግ ራሱን ለማዳን ነው ራሱ ነው ሪኢንቨንት እያደረገ ያለው የሚለውን ነገር ለማመን በጣም ቀላል ነገር ነው። ሌላው ደግሞ ያው ህዝቡ አለ ከአሁን በኋላ ለኢህአዴግ የመጨረሻ ቻንስ የሰጠው ህዝብ ነው ያለ የሚመስለኝ እኔ። በሁሉም ፓራሜትር ስመለከተው በሁሉም መመዘኛዎች፣ ከዚህ አንጻር አድቫንቴጅ አላቸው፣ ዲስአድቫንቴጅም አላቸው። የፓርቲ አባል መሆናቸው ዲስአድቫንቴጃቸው ነው፣ በህዝቡ ፕሬሽር መምጣታቸው ደግሞ አድቫንቴጃቸው ነው። ስለዚህ አሁንም እሳቸው የሚያደርጉት ነገር ነው የሚወስነው ከሚለው አመለካከት ነው ያንንም አርቲክል የጻፍነው መልካም እድልና ፈተናዎቻቸውን እንዲሁ ፈጣፈታ እያደረግን እንሄዳለን። መስፍን፣ ወደ አንተ ልመለስ ነው። ጸዳለ ኢህአዴግ እንደ ፓርቲ ዘለቄታውን ከሀገር ህሉና ጋር አስተሳስሮ ነው የመራው ብላለች። የኢህአዴግ መሄድ ለዚች አገር መጻኢ እድል፣ ወዲያውኑ ለሚደረጉ ሁለንተናዊ ለውጦች አገሪቱን ለአደጋ ሊያጋልጡ የሚችሉ የሚመስል አይነት ስሜትም ይሰጣልና፣ በእርግጥ ኢህአዴግ የመለወጥ ዝግጁነት አለው ከሆነስ፣ ምን አይነት ለውጥ የሚለውን እስኪ መፈተሽ እንሞክር። እስካሁን በሚታወቁ በተጨበጡ በታዩት ጠቅላይ ሚኒስትር አብይ የቀድሞውን ኢህአዴግ ይዘው ነው ለውጥ የሚያመጡት። የለውጡ ጥያቄ ሁሉም ሊሆን ይችላል። አሁን ባለው ሂደት፣ አሁን ባለው መንከባለል ኢትዮጵያ በአሁኑ ሰዓት የሚያስፈልጋት ነው የሚባል ሊያስማማ የሚችል ለውጥ የሚያመራ አቅጣጫ ነው የያዙት ወይ ወይም ፓርቲያቸው? ጠቅላይ ሚኒስትር አብይ አሳሳች ገጽ ባህሪ ነው ጸዳለ በትክክል እንዳለችው፣ በአንድ በኩል ሙሉ በሙሉ ኢህአዴግ በሌላ በኩል ደግሞ ወደ ስልጣን የመጣበት ታሪካዊና ፖለቲካዊ ድባብ ለየት ያለ ገጸ ባህሪ ሊሆን እንደሚችል ይጠቁማል ወይም የሚያጭረው ጥያቄ ያለ በዛ አንጻር እና ሁለቱ አንድም ናቸው። በሌላ በኩል ደግሞ ለይቶ ማየትም ያስፈልጋል። ኢህአዴግን ካየን እስካሁን ድረስ ኢህአዴግ ለመለወጥ መፈለጉን ለመለወጥ መቁረጡን የሚያሳይ ተጨባጭ እርምጃ አላየሁምንም። ያን ስሜት ይዞ ለሚከታተል አድማጭ በዚህ ሰዓት መቼ ነው ያን ብልጭታ አየን የምንለው? መቼ ነው ከተስፋ ባለፈ የለውጡ መንገድ ተጀምረዋል ማለት የሚቻለው? የትኞቹ ነገሮች ሲለወጡ ነው? በአንድ አዳር ወይንም በአንድ ሳምንት ብዙ የሚለወጥም ነገር ላይኖርም ይችላልና እውነት ነው። ኢትዮጵያ አብይ ስለመጣ በኢትዮጵያ የፖለቲካ ጉዳይ ላይ የተፈጠረ አዲስ ጥያቄ የለም። ላለፉት ቢያንስ ሀያ ዓመታት የነበሩ ጥያቄዎች ናቸው። ጥያቄዎቹ እውነተኛ ዴሞክራሲያዊ ሽግግር የማድረግ ጥያቄ ነው። እንግዲህ ከዚህ በተጨማሪ በኢኮኖሚውም አንጻር ሊደረጉ የሚገባቸው ለውጦች አሉ። ዋናውና በጣም አንገብጋቢው የፖለቲካ ለውጦች ናቸው። የኢኮኖሚ ለውጡንም እሱ ዲክቴት ስለሚያደርገው ሊመራው ስለሚችል፣ በፖለቲካው ዘርፍ ብዙ መሻሻል ያለባቸው ነገሮች አሉ ከአንድ ጠቅላይ ሚኒስትር ብቻ ሳይሆን ከኢህአዴግም ቢሆን ሁሉንም ነገሮች በአንድ ጊዜ እንዲፈታ በአንድ ወርም በለው በአንድ አመትም እንዲፈታ አይጠበቅም ሆኖም ግን በዴሞክራሲ ረገድ ኢትዮጵያን ወዴት እና እንዴት ሊወስዳት እንዳሰበ የተነገረን ነገር የለም አሳሪ ህጎች መለወጥ አለባቸው የዜጎችን መብቶች የሚገድቡና የሚያፍኑ አሰራሮች መለወጥ አለባቸው እነዚህ እነዚህ መዘርዘር እችላለሁኝ እስከ ዛሬ ሲባሉ የነበሩ ናቸው። መለስም እያለ ሪፎርም ይደረጋል ሲባል ነበር። ኃይለማርያም ደሳለኝም ስልጣን ላይ በነበሩ ጊዜ ተመሳሳይ ነገር ሲባል ነበረ። ሰው ከቃል ያለፈ ለእኔ ፍኖተ ካርታ ሊሰጠን ይገባል። ያን ጊዜ ነው ኢህአዴግም ሆነ አዲሱ ጠቅላይ ሚኒስትር በእውነትም የሚያወሩትን ወደ ተግባር ለመተርጎም ፍላጎት አላቸው፣ ቁርጠኝነት አላቸው ማለት የሚቻል ለምሳሌ ጠቅላይ ሚኒስትር አብይ በፍትህ ስርዓቱ ማሻሻያ መደረግ አለበት ብሎ ተናግሯል። በቅርብ ግን እሱ ማለት ምን ማለት ነው? የፍትህ ስርዓት ማሻሻያ ላለፉት ስንት ዓመታት ሲባል ነበረ። ግን ቶርቸር አልቀረም። የገደሉ ሰዎች፣ ሰውን በጠራራ ፀሐይ የሚገሉ ወታደሮች፣ የደህንነት ሰዎች፣ ሌሎቹም አይጠየቁም። ችግሩን መዘርዘር ይቻላል። የተለወጠ ነገር ግን የለም። ለዚህ ነው ፍኖተ ካርታ ያስፈልጋል ይሄንን ነገር ከዚህ ወደዚህ ነው የምንቀይረው። እዚህ የቅየራ ሂደት ውስጥ ደግሞ እነገሌ እነገሌ ይሳተፋሉ። እንደዚህ አይነት ግልጽ የሆነ ተጨባጭ ወይም ልንለካ የምንችለው የጊዜ ገደብ የተቀመጠለት ነገር ያስፈልጋል። አሁን አንድ ተጨማሪ ምሳሌ ልስጥ። ከተቃዋሚ ፓርቲዎች ጋር ውይይት ይጀመራል ተብሏል። ይሄ አሁን አይደለም የጀመረው፣ ዓመታት ተቆጥረዋል። ግን ያየነው ጨዋታ ነው። በእውነት የህፃናት እቃቃ ጨዋታ ነው እስከዛሬ ስናየ ነበረው አሁን ከእቃቃ ጨዋታ ወጥተን ወደ እውነተኛ አገርን የማዳንና የመለወጥ ሂደት እየገባን ነው የሚያስብል ፍኖተ ካርታ ሊሰጠን ይገባል። ከፖለቲካ ፓርቲዎች ጋር ውይይት ብርድር ይደረጋል ሲባል ምን ማለት ነው? የትኞቹ የፖለቲካ ፓርቲዎች ናቸው የሚሳተፉት? በምን ጉዳይ ላይ ነው ውይይቱ የሚደረገው? ምን ለመፍጠር ነው ይሄ ውይይት የሚደረገው? አሁን እዛ አዲስ አበባ ተሰብስበው የሚሰሩት አይነት ዕቃቃ ከሆነ ያው የድሮው ጨዋታ ነው ማለት ነው። ለዚህ ነው እርግጥ፣ ለጠቅላይ ሚኒስትር አብይ አሁን ሁሉንም ዝርዝር አቅርብልን ለማለት ገና ሁለት ሳምንት ስለሆነ እንቸኩል ይሆናል። ነገር ግን በሚቀጥሉት ጥቂት ሳምንታት ለእኔ ወራት ራሱ አይደለም ያለ ጠቅላይ ሚኒስትር አብይ ትልቁ ፈተና ነው ብዬ የማስበው በሚቀጥሉት ሁለት አመታት እሱ በስልጣን ላይ በሚቆይበት እንግዲህ ከዛ በኋላ የሚሆነውን ስለማናውቅ ሊለውጣቸው የሚችላቸውን ጥቂት ግን አስፈላጊ ጉዳዮች መርጦ እነዚህን በዚህ በዚህ መንገድ ልቀይራቸው አስባለሁ ይሄን ያህል ጊዜ ሊፈጅብኝ ይችላል የሚል ሰዎች እንዲጠብቁት ስራውን እንዲለፉት የሚያደርግ ነገር ማስቀመጥ አለብን። ይሄ ከባድ ስራ ነው፣ ምክንያቱም ትልቁ ፈተናው የሚመጣው ከራሱ ከፓርቲው ነው። የመጀመሪያው ፈተና ፓርቲው ውስጥ ያሉት ሰዎች አብይ በአደባባይ እየመጣ የሚነግረን ነገር በእርግጥ ከልባቸው አምነውበታል ወይ? ይሄ የኔም የብዙ ኢትዮጵያውያንም ጥርጣሬ ነው። ተራ ንግግር ነው ብለው የሚያጣጥሉ ጓደኞች አሉ። ያለ ምክንያት አይደለም ተስፋ ማድረግን ሳይፈልጉ ቀርተው አይደለም። የኢህአዴግ ታሪክ የሚነግረን አንድ ሺህ ቃል መግባትና ሁለት ሺህ ተጨማሪ ስህተት መስራት ነው። አሁን ከዛ የተለየ ነገር መሆኑን ለማስረገጥ አንዱ ቁልፉ ነገር በተወሰኑ የማሻሻያ ጉዳዮች ላይ ተጨባጭ ፍኖተ ካርታ ማቅረብ ነው ብዬ ነው የማስበው። መልሴን አስረዝሜ ከሆነ ይቅርታ። ግድ የለም። ብዙ ጉዳዮች ናቸው። የሀገርን ያህል የከበዱ ሀሳቦች ናቸው የሚነሱትና በጥቂት ቃላት መቋጨትም ያስቸግራል። በዚህ ሰዓት የሚከታተሉን አድማጮች ፈታ ፈታ ብሎ የሚነገረውን ውይይታችሁን በየቤታቸው እንዲወያዩበትም ነው የዚህ ውይይት ዓላማና ተስፋ አድርጋለው። ውይይቱ በየቤቱ ይቀጥላል። መስፍን፣ ፍኖተ ካርታ እያልክ በተደጋጋሚ የተጠቀምከው ቃል ለአድማጭ ቅርብ መሆኑን ላረጋግጠ፣ ቅድሚያ አቅጣጫ መላካች እንደምንና ወዴት እንደምንሄድ የሚያሳየን ጥርጊያ ስዕል ማለት ይሆን? ቃሉን ደጋግመህ ስለተጠቀምከው እንዳለ እንዳላልፍ ነው። ልክ ነው ልክ ነው። አማርኛውን ለመጠቀም ነው እንግሊዝኛናው ትውልድ ካለ ሮድማፕ ማለት እወደዋለሁ። አማርኛውን ለመጠቀም የምትሄደውን ርቀት ማድረግ ያለብን ይመስለኛል። ሄኖክ፣ ወደ አንተ ልመለስ ነው። የቱንም ያህል ለለውጡ ፈቃደኛ ቢሆኑ ጠቅላይ ሚኒስትር አብይ ከልባቸው መንገዱን ቢጀምሩም መስፍን መጨረሻ ላይ ባነሳቸው ነጥቦች ውስጥ የሚታዩ ምናልባትም በዚህ ሰዓት ብዙዎች የሚጠይቋቸው የሚመስለኝ ያ ወንበር፣ ያ ኃላፊነት ጠቅላይ ሚኒስትርነታቸው የቱን ያህል የሳቸው ነው? ስራው፣ ቦታው የሚጠይቀውን ያህል የቱን ያህል አቅሙ አላቸው? ይህንን የቡድን አሰራር ከሚባለውም ጋር የድርጅቱ መለወጥ ጥያቄ ውስጥ የሚገባ ከሆነ ቀደም ብሎ ባነሳቸኋቸው ጭብጦች እንደተገለጸው ጠቅላይ ሚኒስትር አብይ ብቻቸውን መሄዳቸው የቱን ያህል ያን የሚመኙትን ተስፋ የሚመኙት ነገር ካለም ሊለወጥ ይችላል የሚለውን ጥያቄ እንድናነሳ ይጋብዛል። እንግዶቼን አመሰግናለሁ። አድማጮቹ ውይይቱ ይቀጥላል።